ቅዳሜ እለት በቡራዩ የተከሰተውን ግድያ በመቃወም በአርባ ምንጭ የተቃውሞ ሰልፍ ላይ በቁጣ ንብረት ለማውደም የቃጡ ወጣቶች እንደነበሩ የሚታወስ ሲሆን አንድ እንደ አካባቢው ባህል የሀገር ሽማግሌዎች ሳር ይዘውና በንብረት ላይ ጉዳት እንዳይደርስ በአካል ቆመው ተከላክለዋል። ከነዚያም የጋሞ ሀገር ሽማግሌዎች አንዱና ከጋሞ ደሬዎች አንዱ የሆነው የካኦ ባህላዊ መሪም የሆኑት አቶ ደምሴ ጾራ በቡራዩ ሁከት በተገደሉ የጋሞ ብሔረሰብ አባላት የቀብር ስነ ስርዓት ላይ ሊገኙ ትናንትና ወደ አዲስ አበባ እንደሄዱ በስልክ አግኝተን አነጋግረናቸዋል በአንዳንድ የፖለቲካ አመለካከትና ፕሮፓጋንዳ እንዲሁም የግል ጥቅምን መነሻ ያደረጉ እንጂ በመሰረቱ በኢትዮጵያ ህዝብ መካከል የብሔር ግጭት ኖሮም አያውቅም ብለዋል አቶ ደምሴ ትዝታ በላቸውነች ያነጋገረቻቸው ለውጡን ሙሉ ለሙሉ እንደግፋለን ነገር ግን በአንድ ሀገር ባልተደራጀ መልክ ለውጥ በሚደረግበት ጊዜ አንዳንድ የማህበራዊ ቀውሶች ይመጣሉ ወይም ይፈጠማሉ። ይሁን እንጂ አሁን በኢትዮጵያ ውስጥ ህዝቦች መሀል ወይም በብሔር ብሔረሰቦቹ መካከል በጥቃቅን ችግሮች አማካኝነት ግጭቶች ይፈጠራሉ። ግን እነዚህ ችግሮች ወይም ግጭቶች አብዛኛውን ጊዜ በኢትዮጵያ ህዝቦች መሀል ሳይሆን በአንዳንድ ቡድኖች ወይም በአንዳንድ ግለሰቦች የግል ጥቅም መነሻ በማድረግ ወገናዊ፣ ቡድናዊ ስሜቶችን በመፍጠር የሚያጋጩት ወይም ለግጭቱ መንስኤ የሚሆኑ ምክንያቶች ከህዝቡ ውጭ የሚመጡ ናቸው። በአብዛኛው በኢትዮጵያ ህዝቦች መካከል ብዙን ጊዜ በህዝቦች ምክንያት ብቻ የሚነሱ ግጭቶች አይኖሩም። አንዳንድ ቦታ ባለማወቅም ለምሳሌ ከብት አርቢዎች አካባቢ በውሃ በግጦሽ በመሳሰሉት ነገር የተለመደ ግጭቶች በእርግጥ አሉ። እነዛም ቢሆኑ ጥቁር እጅ አለባቸው ብዙ ጊዜ። ይሁን እንጂ በአሁኑ ሁኔታ በአሁኑ ሁኔታ የሚካሄደውን ለውጥ በሚቃወሙ ጥቅማቸው በተነኩ ግለሰቦች እና ቀድሞ ስልጣን ላይ በነበሩ ሰዎች እንዲሁም ደግሞ በአንዳንድ የፖለቲካ ድርጅቶች ስህተት የፖለቲካ ፕሮፓጋንዳም ሆነ የፖለቲካ አመለካከት ት ምክንያት የሚፈጠሩ ሁኔታዎች ናቸው። በአሁኑ ጊዜ እየበዙ ያሉት እና በመሰረቱ በመሰረቱ በህዝቦች መሀል ያሉ ግጭቶች የኢትዮጵያ ችግር ሆነውም አያውቁም። የስርዓቶች ብልሹነት ነው የሚያመጣው እና አሁን እንደምታውቂው በህወሓት የሚመራው ኢህአዴግ በኢትዮጵያ ውስጥ ያመጣው ስርዓት ጠንቅነው፣ ቀደም ብሎ የተደረጉ አጉል ቅስቀሳዎች እና ፖለቲካ ሞቲቭ ናቸው፣ ቅስቀሳዎች ይህ ጊዜው ለውጥ ላይን ተፅዕኖ በማድረግ አንዳንድ ቦታ ላይ እንግዲህ በህዝቦች መካከል አለመግባባት እንዲፈጠር እያደረጉ ነው ያለው የሚል እምነት ነው ያለ የፖሊስ ኮሚሽነሩ ዘይኑ ጀማል ለአሜሪካ ድምፅ ራዲዮ በሰጡት ማብራሪያ መሰረት ግጭቱ የብሔር ልዩነት መልክ እንዲይዝ ርዕዮተ ዓለም ልዩነትም መልክ እንዲይዝ ተደርጎ የአርበኞች ግንቦት ሰባትንና የኦሮሞ ነጻነት ግንባርን ተቀናቃኝነት የሚያመላክቱ ሆነው ነው። በሌላ ሀይል የተደራጁት ነው የሚሉት። ድርጅቶቹ ደግሞ መግለጫ ሰጥተዋል። አንድ ሰባት ድርጅቶች ተሰባስበው በሰጡት መግለጫ ላይ ድርጅቶቹ ድርጊቱን አውግዘው እንዲህ አይነቱን እኩይ ተግባር የፈጸሙ ወጣቶች የሚሆኑ ማንኛውም አካላት እኛን የሚወክሉ አይደሉም ብለዋል። እርስዎ እዚህ ላይ ምን የሚያክሉት አለ? ይሄ አሁን ከኦነግ አካባበል ና ከ ግንቦት ሰባት አካባበል ጋር የተያዘ አይደለም ጥቃቱ መፈጸም የተጀመረው መስከረም ሁለት ነው ኦነግ መሪዎች የመቀበሉ ጉዳይ አምስት መስከረም ላይ ነው የሆነው ግን በጣም ወደኋላ ሄዶ ጥቃቱ በዘመዶቻችን ላይ የደረሰው መስከረም ሁለት ሁለት ሺህ አስራ አንድ ነው ስለዚህ ይሄ የሚያያዝ ነገር አይደለም ሁለቱ ድርጅቶች መካከል ያለው ወይም ደጋፊዎች መካከል ያለው ጉዳይ ሰበብ የሚሆን አይደለም። የማያያዙ ነገር ምናልባት ምናልባት የፖለቲካ ሞቲቭ ወይም ወደ ፖለቲካ ጉዳይ ለማዞር ካልሆነ በስተቀር በቀጥታ ህዝባችን ከዚህ ጋር ግንኙነት የለውም። እነዚህ ሰዎች አርብ ይዘው አዲስ አበባ መጡ። ቤት ተከራይተው ይህን ስራቸውን እያሳፉ ቆዩ። ረዥም ጊዜ አዲስ አበባ ስለቆዩ ደግሞ አቅም ሲያዳብሩ፣ ትንሽ መሬት እየገዙ ቤት እየሰሩ መኖር ነው ከአዲስ አበባ ከተማ መስፋፋት እድገት ጋር የተጣጣመ ኢኮኖሚ አቋም ባለመፍጠራቸው እየተገፉ ወደ ገጠሩ እየሄዱ ነበረ እና አሁን የደረሱበት ቦታ ድረስ በተለይ ሰበታን ወይም በአጭሩ አዲስ አበባ ዙሪያ ዞን ልዩ ዞን የሚባለው አካባቢ ድረስ ነው የሄዱትና በዛ አጋጣሚ እንደሚመስለኝ መሬት እንደውም አግኝቶ ቤት የሰሩ ከሆነ ቀጥታ ከገበሬው ትንሽ ቦታ ገዝተው እዛው ላይ ቀልሰው ነው የሚኖሩት። ስለዚህ የፖለቲካ ጉዳይም የላቸውም፣ የኢኮኖሚክ ኢንትረስትም የላቸውም። መኖር ብቻ ነው፣ ከፖለቲካ ሁኔታ ጋር የተያዘ አይደለም። እነዚህ ደግሞ ጥቃቱን ያደረሱት የኦሮሞ ብሔረሰብ አባል ይሁኑ እንጂ እኛ ቄሮ ይሁኑ ወይም ሌላ አይነት ይሁኑ አናውቅም። እንግዲህ እንደሚነግሩም ከእነሱ እንደሰማን ከሆነ ኦሮሞዎች አብሯቸው የሚኖሩ እዚህ ላይ ትዝታ አንድ ነገር አድቀ ለማሳሰብ ይፈልጋለሁ። እኛ አምስት መቶ ኪሎ ሜትር ያህል ርቀት ላይ ከጋሞ ጎፋ ነው ያለ ነው እንደምታውቀው ህዝባችን አዲስ አበባና አዲስ አበባ ዙሪያ ላይ ነው ያሉት። እና አሁን ይሄ ጥቃት የተፈጸመበትን መሰረታዊ ምክንያት አላገኘንም ከምን የተነሳ ነው የሚለውን በቀጥታ ከተጎጂው ዘመዶቻችን ለማጣራት እንፈልጋለን፣ እንችላለን። መልካም ነው። የክልሉ ፕሬዚደንት አቶ ለማ መገርሳ በሰጡት ጋዜጣዊ መግለጫ ቀደም ብሎ አንድ ሴት ልጅ እንደተገደለች ነው እሳቸው የተናገሩትን ለመጥቀስ ነው እንጂ በርካታ ሌሎች ያልተረጋገጡ ዜናዎች የሚናፈሱ አሉ። በዛ ምክንያት ነው መጀመሪያ አንድ ሴት ተገደለች ከገዳዮቹ በኩል የሚል ነገር ተናግረዋል። እና በሌላ በኩል የፌዴራል ኮሚሽኑ ውጭ የተቀናጀ የብሔር ግጭት ለማስመሰል ነው ብለው በሰጡን መግለጫ በገሞ ጎፋ ያካሄዳችሁትን ሰልፍ ጠቅሰው ተናግረው ነበረ። ለሰልፉ ፈቃድ የተጠየቀው ጥቃቱ ከመከሰቱ አስቀድሞ ነው ነው ያሉትና ያንን ደብዳቤ ያረቀቁትን እና ለሰልፍ ፈቃድ የጠየቁትን እርሶ በውል ያውቃሉ? ለዛ ደብዳቤ ዋቢ ሊሆኑ ይችላሉ። ያ ደብዳቤ እዚህ አዲስ አበባ ነው የተጠየቀው ወይ ጋሞጎፋ? ጋሞጎፋ እኛ ነን የጠየቅ ነው። እኛ የሀገር ሽማግሌዎች የጋሞ ምሁራን ተሰብስ ከአስር ከ- ወደ ሀያ የምንጠጋ አስተዳደሩ ሄደን ዓርብ በቃል ቁጭ ብለን አነጋግረን ጽሁፉን ቅዳሜ አቅርበን ጽሁፉን ሰጥተን ነው የወጣ ነው። እዛ በኋላ ዞኑ ተመካክሮበት ፈቃድ ሰጠን። እንግዲህ ሰኞ እንዲሆን አስቸኳይ ስለነበረና ዋይታውም ስለበዛ ጊዜም ስለሌለን በጥርፊያ ሰኞ ቀን እንዲሆን አድርገናል እንጂ ጽሑፉንም ያቀረብን እኛ፣ ፈቃዱም የተሰጠን እኮ እዛ ጋር መጎፋ ነው፣ አርባ ምንጭ የመሰለኝ። ይሄንንም እየመረመርን ነው። ይሄ አንዱ የማስረጃ አካል ነው ብለው ነው ያቀረቡትና እርስዎ የሚሉት ግን ጥቃቱ የተጀመረው ቀደም ብሎ ነው ነው የሚሉኝ። መስከረም ሁለት መስከረም ሁለት ከዛ ሶስትም ሶስትም ተደገመ። ጥቃቱ እየተደገመ እያለ ነው እንግዲህ የሀገር ሽማግሌዎች፣ መምህራን፣ የጋሞ ተወላጆች በምቻ ደን የጠየቅ ነው እና የሚያሳምን አይደለም። እሺ በገሙ ጎፋ ትላንትና ሰልፉን ስታካሄዱ ይታይ ነበረ። እናንተ ሳር ይዛችሁ ግለሰቦች ንብረት የሆኑ አንዳንድ ንብረቶች ጥቃት እንዳይደርስባቸው ስትለምኑ፣ አሁን እንዴት ነው ሁኔታው ገሙ ጎፋ ውስጥ? የተረጋጋ ነው። በጣም የተረጋጋ ነው። በፊትም ቢሆን ፖለቲካሊ ሞቲቬትድ የሆነ ሰልፍ አይደለም። የዘመዶቻችንን ጥቃት ወይም በደል ለማሰማት ነው። ሁለተኛ እንግዲህ የእዛ አካባቢ አርባ ምንጭ የተገኙት አንድ የኦሮሞ ልማት ባንክ አንድ የኦሮሞ ኢንተርናሽናል ባንክ አንድ ሌላ ደግሞ አዋሽ የሚል ነበረና ያንን ሲያይ በጣም የተበሳጨው ነጋው ወገን ይህን ጥቃት አይነት ለማድረስ ሞከረ። እኛ እንግዲህ አይ ስለትግልሽ እንደሆነ መለባ ምስሎቹን አይተሽ እንደሆነ ባንኮቹን ከጀርባችን አድርገን ድንጋዩ የሚወረወረው ድንጋይ ፍለቶች ነው፣ የቆም ነው እንግዲህ እኔ ነው ያለው። ባህላዊ ስርዓቶችን ይ ሌሎች የሀገር ሽማግሌዎች ተንበርክተው ነው። ይህ እንግዲህ የጋሞ ወርቃማው እሴት ነው፣ ባህል ነው። ምክንያቱ በዚ ላይ ማንም ጋሞ የሆነ ሰው አያልፍም። ከዚህ በኋላ የሚገርምሽ ነገር ጦር ጥይት የሚተኮስ ቢሆንም ይሄ ነው የሚደረገው። በጣም ነው የማመሰግነው ስለደረሰባችሁ ሀዘን በጣም ነው የምናዝነው። የቀብር ስነ ስርዓቱን ስታጠናቀቁ እንደገና ለማነጋገር እንግዲህ ወደ እርስዎ እንደውላለን። የጋሞ ዳሬዎች አንዱ ካዎ ደምሴ ጻራ፣ በጣም ነው የማመሰግኖት፣ የሀዘናችን ተካፋይ ስለሆኑች፣ በጣም አመሰግናለሁ። እዚያ ስል አሜን።